በዓለም ውርስ ሀብትነታቸው በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘገቡት የጎንደር ቅርሶች የእድሳት ችግር የጎብኚዎችና የገቢ እጥረት የገጠማቸው መሆኑን የቅርሶቹ አስተዳዳሪ አቶ ጌታሁን ስዩም ለአሜሪካ ድምጽ ተናግረዋል። በተለይም ባለፉት ሶስት አመታት ሀገሪቱ ውስጥ በነበሩ ሁኔታዎችና በኮቪድ አስራ ዘጠኝ ወረርሽኝ ሳቢያ ቅርሶቹ ብርቱ ችግር ላይ መሆናቸውን የገለጹት አቶ ጌታሁን የአጼ ፋሲል ቤተ መንግስት ግቢና መዋኛቸውን ጨምሮ ጎንደር ከተማ ውስጥ የሚገኙት ጥንታዊ ቤተ መንግስቶችና ታላላቅ ቅርሶች አስቸኳይ ትኩረት የሚሹ መሆናቸውን አመልክተዋል። ወደ ኢትዮጵያ ተጉዞ የነበረው ባልደረባችን ደረጀ ደስታ የቅርሶቹን አስተዳዳሪ አነጋግሯል። ቀጥሎ ይቀርባል። የጎንደር ከተማ ነዋሪዎች እንደነገሩኝ፣ የቅርሶቹ አስተዳዳሪም እንዳረጋገጡልኝ በጎንደር ከተማ የቱሪዝም እንቅስቃሴ ቆሟል ማለት ይቻላል። በዓለም አቀፍ የቅርስ ሀብትነታቸው በዩኔስኮ ከተመዘገቡት ዘጠኙ የጎንደር ቅርሶች የሰባቱ ቅርሶች አስተዳዳሪ የሆኑት አቶ ጌታውን እንደሚሉት በአመት ከቱሪዝም ይገኝ የነበረው ከሰባት እስከ አስር ሚሊዮን አማካይ ገቢ አሁን ወደ ስድስት መቶ ሺህ ብር ወርዷል። የጎብኚዎቹም ቁጥር ወደ ጥቂት መቶዎች አሽቆልቁሏል። ይህም ሆኖ ደግሞ የመሰነጣጠቅ ችግር እየደረሰባቸው ያሉት ቅርሶቹ ደህንነት አደጋ ላይ ይገኛል። የጎንደር ዓለም አቀፍ ቅርስ አስተዳደር አስተዳዳሪ አቶ ጌታሁን ስዩም በቅድሚያ እሳቸው ስለሚያስተዳድሯቸው ቅርሶች ይዞታ እንዲነግሩኝ ጠየቅኳቸው። የጎንደር ዓለም አቀፍ ቅርስ አስተዳደር ያው በስም በአንድ ግቢ የሚጠራ ቢሆንም በውስጡ በዓለም አቀፍ የዩኒስኮ ደረጃ የተመዘገቡ ከዘጠኝ ዋና ዋና ቅርሶችን ይዟል። ከዚህ ውስጥ እኔ የማስተዳደራቸው ሰባቱ ናቸው። የሚገኙትም በጎንደር ከተማ አስተዳደር በከተማው ክልል ብቻ ናቸው ማለት ነው። አንዱ የአፄ ፋሲል ግቢ እየተባለ በተለምዶ የሚጠራው ትልቁ ግቢና ዋናና ለጎንደር መመስረት ምክንያት የሆነው ሁለተኛው የአፄ ፋሲል መዋኛ እየተባለ የሚጠራ ትልቁ የጥምቀት በዓላችን የምናከብርበት ከዚህ ኦልሞስት የአምስት ኪሎ ሜትር ርቀት ላይ የሚገኝ ነው ነው ሶስተኛው የዶሮ ቤት እየተባለ የሚጠራው ተርሚናል ባዝ የሚል ስያሜ ያለው ሌሎች ግን በባለ ቤተ ክርስቲያናት የሚተዳደሩ ግን እንደ አለም አቀፍ ቅርስ ግን በኛ ያሉ በትብብር የሚሰራቸው ባለቤትነታቸው ግን የቤተክርስቲያን የሆኑ የቁስቋም ቤተክርስቲያን፣ እና የተጌምቱ ቤተ መንግስት ያለበት የዮሀንስ ቤተክርስቲያን እና የደብረ ብርሃን ስላሴ ቤተክርስቲያን ናቸው። በምን ሁኔታ ነው የሚገኙት እነዚህ ቅርሶች? አሁን ቅርሶች ያሉበት ሁኔታ ጀስት በጥሩ ሁኔታ አይደለም። ጥሩ ነው ተብሎ የሚገለጽ ሳይሆን ጀስት ሁሉንም ቅርሶቻችን አደጋ ላይ ያሉ ቅርሶች ናቸው። አንደኛ ከእድሜ ጠገብ አንጻር ብዙ ጊዜ ከመኖራቸው አንጻር የመጣ ችግር ነው። ሁለተኛ የተሰሩባቸው መሰረታዊ በዩኔስኮ ለመመዘ መሰረታዊ የሚባሉ የተሰሩባቸው ቅርሶ የተሰራባቸው ዋና ዋና አካላት በቅርብ ካለመገኘት ጋር የመጣ ነው። ሶስተኛ ደግሞ ጀስት ከኒኪ በወቅቱ ጥገና ካለማድረግና እና ትትል ማነስ የመጡ ችግሮች ናቸው። ስለዚህ እነዚህ ሶስት መሰረታዊ ምክንያቶች ሁነው ሁሉም ቅርሶቻችን አሁን በጣም በችግር ላይ ያሉ አሁን ይህን ችግር ለመቅረትም ስራ የተጀመረበት ወቅት ነው። የሚጎበኙ ናቸው እነዚህ ሁሉ ሁሉም ቅርሶች ባይባሉም በብዛት የሚጎበኘው የጎንደር ዓለም አቀፍ ቅርስ አስተዳደር ያለበት ፋሲል ቤተ መንግስት ግቢ፣ የደብረ ብርሃን ስላሴ፣ የመዋኛው የቁስቋም ናቸው። ሁለቱ ኦልሞስት የሚጎበኙ አይደለም። ዶሮቤትና ዮሐንስ ቤተክርስቲያናቱ የሚጎበኙት አሁን የሚጎበኛቸው ሰው ከዚህ በፊት በአመት ምን ያህል ሰው ይጎበኛቸዋል እና አሁን ያለበትን ሁኔታ አነጻጽረው ንገሩኝ እስኪ። ግምታዊ በሆነ መልክ ነው ልነግርህ የምስለው እስከ ሁለት አመት እና ሶስት አመት በፊት በነበረበት ወቅት አብዛኛው የውጭ አገር ጎብኝና የሀገር ውስጥ ጎብኝ ብለን ነው በሁለት የምንከፍለው። የውጭ ሀገር ጎብኝ ያው አንዱን ግቢ አይቶ ወደ የማይሄድበት መንገድ የለም። ሁሉንም ስለሚጎበኝ ኦልሞስት ከሀያ አምስት ከሰላሳ ሺህ የውጭ ሀገር ጎብኝ እና በመቶ ሺህ የሚቆጠር ደግሞ የሀገር ውስጥ ጎብኝ ነበር ከአሁን በፊት የሚጎ አሁንስ በምን ሁኔታ ላይ ነው ያለው? አሁን በሁለት ትላልቅ ምክንያቶች በተለይ የውጭ ሀገር ጎብኝ በቁጥር በጣም አናሳ በሆነ እና በመቶዎች የሚቆጠሩ ጎብኚዎች ናቸው ያሉት። ምናልባት ቁጥሩን መግለጽ ከተፋለገ ከሶስት መቶ አራት መቶ በአመቱ በዚህ በአሁኑ ወቅት የውጭ አገር ጎብኝ ነው ያለው። የሀገር ውስጥ ጎብኝ አንጻራዊ በሆነ መልክ ከዛ ጋር ባይወዳደርም የተሻለ ነው። ስለዚህ አጠቃላይ ስናይ የቱሪዝም እንቅስቃሴ ከኮቪድ ጋር በተያያዘ አንድ ሁለተኛ በተለይ ደግሞ ከጎንደር ጋር ባለው በተለያየ ምክንያቶች በነበሩባቸው አሳለፍናቸው ሶስት አራት አመታት የነበረው ወቅታዊ ሁኔታዎች ጋር ተያይዞ ሁለቱ ተደምረው የቱሪዝሙ እንቅስቃሴ ሞስት ቁመዋል ማለት ነው። በገቢ ረገድስ ምን ያህል ነበር ይገኝ የነበረው? አሁን ምን ያህል ያለው? በአማካኝ ነው የምነግርህ። ከአሁን በፊት በነበረው ከሰባት እስከ አስር ሚሊዮን ከአጠቃላይ ገቢ እናገኝ ነበር በግቢው ላይ ይሄን። አሁን ስናየው ደግሞ ስድስት መቶ ሺ እና ሰባት መቶ ሺ አካባቢ ነው ያለው። እንደ መፍትሄ እርስዎ የሚያቀርቡት አማራጭ አለ፣ ለመንግስትም፣ ወይ ለህብረተሰቡም እንዲታወቅሎት እንዲደረግ ይገባል የሚሉት ከእናንተ አንጻር ምንድን ነው? ለጎንደር ከተማ አማራጭ የኢንዱስትሪ የሚባለው ቱሪዝም ነው። በርካታ የዓለም አቀፍ ቅርሶች ያሉበት ነው ያሉበት ቦታ ነው። በርካታ ኢቨንቶች የሚከናወኑበት ነው። ለሌሎች መዳረሻዎች ማዕከል ሆኖ እያገለገለ ያለ ይህን መሰረት አድርገን ስናይ ጎንደር ጎንደር ሊያሰናት የሚችለው እነዚህ ጥንታዊ የኪነ ህንፃ ጥበቦች ጥበቦች እና ስዕልንም ሌሎች መጠቃላይ ያለው እንኳ ሀብታችን በወቅቱ እንክብካቤ ከማድረግ እና ጥገናና ስራ ከመስራት አንጻር በርካታ ችግሮች፣ ክፍተቶች አሉበት ቦታ። አንደኛ፣ ችግር ፈች ጥገና እየተደረገ አይደለም። ሁለተኛ ለነዚህ ቅርሶች የምንጠቀምባቸው ማሰሪያሎች በቅርብ የሚገኙ አይደሉም። ኦልሞስት በመቶ ኪሎ ሜትር ርቀት ላይ የሚገኙ ናቸው። እነዚህን ለማምጣት ከፋይናንስም ከሰው ኃይልም አንጻር በጣም ክፍተት ያለበት እና ነገ ዛሬ ይህን ያለ የምናወራለት ቀስ ነገ ራሱ የምናገኝበት እድል እያነሰ ሊመጣ የሚችልበት በከፍተኛ መሰነጣጠቅ በከፍተኛ ችግር ያለ ቅርስ በመሆኑ ቅርሱ እኔ ከምናገረው በላይ በባለሙያ ተጠንቶ ያለበትን ችግር የሚል ለይበት ሁኔታ መፈጠር አለበት፣ ነው ትልቁ ማለት። ለመንግስትም፣ ለህዝባችንም ማለት ነው። ከዛሽ ሀገር ይሄ ሀብት ነው። ሰዎች እንዲንቀሳቀሱ ከቤታቸው የሚያንቀሳቅሰው ከአሜሪካ የሚመጣው ቱሪስት ይሄን ሀብት ብሎ ነው የሚመጣ ከመጣ በኋላ ነው ገንዘቡን የሚያፈሰው። እና ከዚህ ጋር በተያዘ መልኩ አካባቢ ከቱሪዝም ቱሪዝምን አምነው የከፈቱ ባለሀብቶች፣ ቱሪዝምን አምነው የተከፈቱ ሆቴሎች፣ ቱሪዝምን አምነው ያሉ ቱር ኦፐሬተሮች፣ ትራቨል ኤጀንቶች እና ጋይዶች በሙሉ አሁን ምንም ሙሉ በሙሉ ስራ ነው